የደቡብ ክልልን ቀጣይ አከላለልና እጣ ፈንታ በተመለከተ የተለያዩ አማራጮች የቀረቡበት ጥናት ውጤት ዛሬ በምሁራን ውይይት ተደርጎበታል። ደቡብ ክልል አንድ ሆኖ እንዲቀጥል ማድረግ የመጀመሪያና የተሻለ አማራጭ ተብሎ በጥናቱ ቀርቧል። በጥናቱ በሁለተኛ አማራጭነት የቀረበው ደግሞ በምትኩ ከሁለት እስከ አምስት የሚደርሱ አዳዲስ ክልሎችን መፍጠር ነው። እስክንድር ፍሬው በዛሬው ውይይት ላይ ተሳታፊ የነበሩ ምሁራን የሰጡትን አስተያየት የያዘ ዘገባ ይዟል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች እየተነሱ ባሉ ጥያቄዎች ምክንያት የወደፊቱ ነገር ግልጽ አይደለም። የ21 ዞኖች፣ የሦስት ልዩ ወረዳዎችና የሁለት መቶ ዘጠኝ ወረዳዎች ቀጣይ ጣፋንታ በንጥልጥል ላይ ነው። ከ22 ሚሊዮን በላይ የክልሉ ነዋሪዎችም ሂደቱን በትኩረት ይከታተላሉ። ከ21 ዞኖች አስሩ የክልልንውን ጥያቄ ያቀረቡበት የዚህ የኢትዮጵያ ክፍል ፈተና ቀላል አይመስልም። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በሳይንሳዊ መንገድ አስጠናሁት ያለው የአከላለል ጥናት ይፋ የተደረገውም በዚህ ሁሉ መሀል ነው። ሀያ አባላትን ያካተተው የምሁራን አጥኚ ቡድን የክልሉን ነዋሪዎች ፍላጎትና ሌሎች ሁኔታዎችን ከግምት ያስገቡ ያላቸውን ሶስት አማራጮችን ያቀረበው፣ አንደኛውና የተሻለው አማራጭ ደቡብ ክልልን ባለበት በአንድነት ማስቀጠል ነው ብሏል። ይህ ካልሆነ ግን ሁለተኛው አማራጭ ከሁለት እስከ አምስት የሚደርሱና በርካታ ማዕከላት ያሏቸውን አዳዲስ ክልሎች መፍጠር መሆኑን አመልክቷል። ሶስተኛው አማራጭ ደግሞ የአገሪቱ የፖለቲካ ሁኔታ እስኪረጋጋ የክልል ጥያቄዎችን ማቆየት ነው። የጥናቱ ውጤት የቀረበላቸው ምሁራን ታዲያ ጥያቄዎችን ጠይቀዋል፣ የተለያዩ አስተያየቶችን ሰንዝረዋል። የክልሉ ገዢ ፓርቲ ደሂደን ፖለቲካዊ ውሳኔ በወሰነበት ሁኔታ የጥናቱ ፋይዳ ምን እንደሆነ የጠየቁት የኢዜማ መሪ ዶክተር ብርሃኑ ነጋ ናቸው። ድርጅቱ ሲዳማ ክልል መሆን አለባት ብሎ ይኸው በዚህ ሰሞን የተገባበት ቀውስ ውስጥ ገብተናል። ይሄ ጥናት ለፖሊሲ ግብዓት የሚሆን ከሆነ ምንም አይነት ውሳኔ ከመወሰኑ በፊት ጥናቱ ቢያንስ በድርጅት ውስጥ ወይም በሕብረተሰብ ውስጥ ግንዛቤ እንዲያገኝ አድርጎ ከዛ በኋላ ውሳኔ መስጠት አንድ ነገር ውሳኔ ከተሰጠ በኋላ ያ ውሳኔ ደግሞ የአንድ ጊዜ ውሳኔ ሳይሆን በጣም ሰፊ ኢምፕሊኬሽን ያለው ውሳኔ ከተሰጠ በኋላ ህዝብ ከተጋጨ በኋላ ሰው ብዙ ደም ከፈሰሰ በኋላ ብዙ ንብረት ከፈረሰ በኋላ አሁን ስለዚህ ጥናት እንወያያላችሁ ነው አንደኝ። ሁለተኛው ደግሞ ይህንን ጥናት ያጠኑት ሰዎች ጥናቱን ምሁራን ስብሰባ ላይ ሲያቀርቡ አስዩም የሚደረገው ከዚህ ከምሁራን ስብሰባ የሚያገኙትን ሀሳቦች አካተው ዜን ጥናቱን የመጨረሻ እንትን ያደረጉታል ራይት። ይሄ ከመሆኑ በፊት ግን ትላንትና ጋዜጣዊ መግለጫ ሰጥታችሁ ይህን ጥናት አድርገናል የጥናቱ ውጤት ይሄ ነው ብላችሁ ኦፊሻሊ ተናግራችኋል። ሶ ምንድን ነው የምናደርገው? አት ሊስት የምናረገው ነገር አንድ የሆነ የሚጠቅመው ነገር አለ። ይህን ነገር ለማስተካከል ካል ዜን አክቲቭሊ እንሳተፍ። ይሄን ግን ነገሩን ምንድን ነው የሚሆነው? የጥናት ቡድኑ ምክትል ሰብሳቢና የደሄደን የስራ አስፈጻሚ ኮሚቴ አባል ዶክተር ኤርጎጌ ተስፋዬ ለዚህ ጥያቄ ምን ላይ ሰጥተዋል። ዝም ብሎ ለማወያየት ያህል የምንወያይበት አይደለም። እንደዛ ታስቦ ከሆነ ምሁራኑ ተወያይተዋል ለማለትም አይደለም። ከዚህም የሚወሰድ ግብዓት አለ። የጥናቱን የራሱን አካሄድ ሄዶ ይዞ የመጣ ውጤት አለ። ነገር ግን የበለጠ ደግሞ የቀረበ ውሳኔ ለመወሰን ይሄ ውይይት ጠቃሚ ነው። ከዚህ የምንወስደው ግብዓት አለ ተብሎ ነው። The